ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ፖሊስ አንድ የዩኒቨርሲቲ ወጣትን አንገት በማዕድ ቤት ቢሏ የወጋ ታዳጊ ወጣቱ ላይ ክስ መሠረተ። እስራኤል ለካህን ዩኒስ ነዋሪ ፍልስጤማውያን የጅምላ ቀየ ለቀቃ ትዕዛዝ ሰጠች። ተርኬ ኦስትሪያን ሁለት ለአንድ ረታ ለአውሮፓ ሻምፒዮና ሩብ ፍጻሜ በቃች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አንድ የ22 ዓመት የሲድኒ ዩኒቨርሲቲ ተማሪን አንገት ላይ በማዕድ ቤት ቢላዋ የወጋ የ14 ዓመት ወጣት ላይ ፖሊስ ክስ መስርቷል በቢላዋ አንገቱን የተወጋው የዩኒቨርሲቲ ተማሪ በወቅቱ ወደ ሆስፒታል የተወሰደ ሲሆን በቂ ሕክምና ከተደረገለት በኋላም ከሆስፒታል ወጥቶ ወደ ቤቱ ተመልሷል ተከሳሹ ታዳጊ ወጣት በ2019 ክራይስት ቸርች ኒውዚላንድ ውስጥ የተፈጸመውን አይነት የሽብር ጥቃት ለማድረስ ወጥኖ ሳለ በፖሊስ ቁጥጥር ስር በመዋል ከአእምሮ ሕመም ጋር በተያያዘ በሽብር ሳይከሰስ የተሃድሶ ፕሮግራም ተከታትሎ የተለቀቀ ነው። ይህንኑ የተከሳሹን ጥቃት አስመልክቶ የሀገር ውስጥ ጉዳይ ሚኒስትር ክሌር ኦኔል ለክስተቱ ቴክኖሎጂና ማኅበራዊ ሚዲያ ሚና እንዳላቸው ሲያመለክቱ እያየን ያለነው ምንድን ነው? ማህበራዊ ሚዲያ ወጣቶችን ለጽንፈኝነት በመዳረጉና በወጣቶች የሚፈጸሙ ወንጀሎችን በማጉላት በኩል የተወሰነ ሚና ያለው መሆኑን ነው ብለዋል። ይህ በእንዲህ እንዳለም በቦንዳይ ጃንክሽን በተፈጸመ የስለት ውግ ሳቢያ የተወሰኑቱ ሕይወታቸውን ያጡ ሰለባዎች ቤተሰብ አባላት የእምሮ ጤና ድጋፍ ለማግኘት ይቸገሩ መሆኑን ገልጠዋል። በወቅቱ የስለት ጥቃት ልጃቸውን ጄድ ያንግን ያጡት እናት ወይዘሮ ኤሊዛቤት ያንግ የተወሰኑ ቤተሰቦች በአፋጣኝ ድጋፍ ሲያገኙ የተወሰኑቱ ተመሳሳይ ድጋፍ ለማግኘት ከሁለት ወራት በላይ የፈጀባቸው መሆኑን በትችት ተናግረዋል። እስራኤል የጅምላ ቀይ ለቀቃ ትእዛዝ በሰጠችበት አካባቢ 250 ሺ ፍልስጤማውያን የሚኖሩበት መሆኑን አንዲት የተባበሩት መንግሥታት ባለሥልጣን አስታውቀዋል። የእስራኤል ጦር ኃይል ፍልስጤማውያን ካህን ዩኒስ ለቀው እንዲወጡ ትእዛዝ ያስተላለፈ ሲሆን ይህም ጦሩ የጋዛ ሁለተኛ ትልቋ ከተማ በሆነችው ካህን ዩኒስ አዲስ ወታደራዊ ጥቃት ለመፈጸም ማሰቡን እንደሚያመላክት ተጠቅሷል። የጅምላ ቀየ ለቀቃ ትዕዛዙ ሦስት ወራት ባልሞላ ጊዜያት ውስጥ ሦስተኛ የማፈናቀል እርምጃ መሆኑን የተመድ የፍልስጤም ስደተኞች ኤጀንሲ ቃል አቀባያ ሉዊስ ዎተሪጅ አመላክተዋል። ድርጊቱንም በእጅጉ አሳዛኝ ሲሉ ገልጠውታል። የፌዴራል መንግሥቱ በታዳሽ ኃይልና ውስን ሚኔራሎች የግል መዋለ ንዋይ ፍሰትን ለማጠናከር ዛሬ ረቂቅ ድንጋጌውን ለፓርላማ ያቀርባል። የሌበር አንዱ ዋነኛ ፖሊሲ የሆነው በአውስትሬልያ የተሠራ ፖሊሲ የሀገሪቱ የፋብሪካ ምርት ኃይልን ለማሳደግ በአንድ ዐሠርተ ዓመት ውስጥ 22 ቢሊዮን ዶላርስ ይፈጃል። ፖሊሲው ተጨማሪ የሥራ ዕድሎችን እንደሚፈጥር በጅሮን ጂም ቻልመርስ ሲናገሩ የወደፊቱ በአውስትሬሊያ የተሠራ ማለፊያ ክፍያ ላላቸው ሥራዎች ዋስትና ሰጪ መሆንና ተጨማሪ ዕድሎችን በሀገሪቱ ክፍለ ሀገራት መፍጠር እንዲሁም የአዲሱን ትውልድ ብልጽግና ግብር ላይ መዋል ነው። የወደፊቱ በአውስትራሊያ የተሠራ ድንጋጌ በሕዝብ ድጎማ ወደ ግሉ መዋለ ንዋይ የሚፈሰውን ገንዘብም በእጅጉ ጥብቅ ቁጥሮችን የሚያደርግ ነው ብለዋል። ሜሪ ዲሚራል ለተርኬ ሁለት ግቦችን በማስቆጠር ከ2008 ወዲህ ቸርኬ ለመጀመሪያ ጊዜ ለሩብ ፍጻሜ ማጣሪያ እንዴት በቃ አስችሏል። ቸርኬ ለቀጣዩ ማጣሪያ ለማለፍ ኦስትሪያን ሁለት ለአንድ በሆነ ውጤት የረታይ ሲሆን ደሜራል የመጀመሪያ ግቡን ጨዋታው በተጀመረ 57ተኛዋ ሰከንድ በማስቆጠር በአውሮፓ የግብ ታሪክ ሁለተኛዋን ፈጣን ግብ አስመዝግበዋል። ሁለተኛ ግቡንም በ59ኛዋ ደቂቃ ለመረብ አብቅቷል። በኦስትሪያ በኩል ብቸኛዋን ግብ ማይክል ግሪጎሪች በ65ኛዋ ደቂቃ ላይ አስመዝግበዋል። በዚሁ ወደ ውጭ ምንዛሪ ተመና መራለን። አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 38 ኢትዮጵያ ብር ከ27 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ ያካፋል። ዝቅተኛ 6፣ ከፍተኛ 19። አላይድ በአብዛኛው ፀሐያማ ይሆናል። ዝቅተኛ ሰባት ከፍተኛ 16። ሜልበርን ደመናማ ይሆናል። ዝቅተኛ 1፣ ከፍተኛ 13። ሆባርት በከፊል ደመናማ ይሆናል። ዝቅተኛ ሶስት ከፍተኛ 11። ካምራ ደመናማ ሆኖ ይውላል። ዝቅተኛ ሁለት ከፍተኛ 13። ሲድኒ ያካፋል። ዝቅተኛ 11 ከፍተኛ 18። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 21። ዳዊን ፀሐይማ ይሆናል። ዝቅተኛ 19 ከፍተኛ 31። አዲስ አበባ ነጎድጓዳማና ካፊያማ ይሆናል። ዝቅተኛ 13 ከፍተኛ 23። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ፖሊስ አንድ የዩኒቨርሲቲ ወጣትን አንገት በማዕድ ቤት ቢላዋ የወጋ ታዳጊ ወጣት ላይ ክስ መሠረተ። እስራኤል ለካህን ዩኒስ ነዋሪ ፍልስጤማውያን የጅምላ ቀየ ለቀቃ ትእዛዝ ሰጠች። ተርኬ ኦስትሪያን ሁለት ለአንድ ረታ ለአውሮፓ ሻምፒዮና ሩብ ፍጻሜ በቃች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።